እግዚአብሔር አምላካችን የተመሰገነ ይሁን ። ዛሬ የማካፍላችሁ መልእክት በኢሳያስ 46 ቁጥር ሶስት እና አራት ላይ በተለይ የተመሰረተ ነው። በእርግጥ ምዕራፍን በሙሉ እናስሰዋለን። የመልእክቴ ርዕስ የእግዚአብሔር ድንቅ እንክብካቤ ለህዝቡ የሚል ነው። በጣም የሚገርም እግዚአብሔር የሚናገረው ለህዝቡ ያለውን እንክብካቤ ይገልጣል ቁጥር ሶስትና አራትን አንብቤ መግቢያ አንዳንድ ነገሮችን ተናግሬ በቀጥታ ወደ መልእክቱ ሄዳለሁ ቁጥር ሶስትና አራት ኢሳያስ አርባ ስድስት እናንተ የያዕቆብ ቤት ሆይ የእስራኤልን ቤት ቅሬታ ሁሉ ከሆድ ያነሳኋችሁ ከማሐፀንም የተሸከምኳችሁ ስሙኝ እስከ ሽምግልና ድረስ እኔ ነኝ እስከ ሽበትም ድረስ እሸከማለሁ እኔ ሰርቻለሁ እኔም አነሳለሁ እኔ ይሸከማለሁ እኔም አድናለሁ ብሎ ቁጥር ሶስትና አራት ላይ እግዚአብሔር ለእስራኤላውያን ሲናገር ታውታላችሁ። እና ይህንን ቁጥር ሶስትና አራትን በደንብ ስመለከተው ነው የእግዚአብሔር ድንቅ እንክብካቤ ለህዝቡ የሚል ርዕስ ለመስጠት የተገደድኩት። እና እውነትም ድንቅ እንክብካቤ ነው እግዚአብሔር ለህዝቡ ያደረገውን አሁንም የሚያደርገውን እንክብካቤ የሚያሳይ ነው። እንደምታዩት ኢሳያስ 46 13 ቁጥሮች ብቻ ነው ያሉት እና በጣም አጭር ምዕራፍ ነው፣ ግን በጣም አስደናቂ ነገሮችን ነው የሚናገረው። በውስጡ እግዚአብሔር ያቀረባቸው ነገሮች ስለ እሱ ስለ እግዚአብሔር ማንነት እና ስለ ህዝቡ ህዝቡ አህዛብ የሚያመልኳቸውን ጣዖታት በግልጽ የሚናገር ነው። ጣዖታት ተጠቅሰዋል፣ በኋላ እመጣበታለሁ። የአህዛብ ጣዖቶች በስተመጨረሻ ምን እንደሚሆኑ በታሪክ ምን እንደተደረጉ ያሳያል። አሁን ሰዎች ጣዖታትን ያመልካሉ፣ እንጨት ይቀርጻሉ፣ ወርቅም ደግሞ ያደርጋሉ። እናንተ ታቃላችሁ ብዬ አስባለሁ። እኔ እኔ ያደግኩት ጣዖት አምልኮ በሚዘወተርበት አካባቢ ነው። ጨሌ ያመልካሉ ያመልኩ ነበር ሰዎች እና የመሳሰለው ነገር ለነሱ ይሰዋሉ። የጣዖት አምልኮ ነው። እዚህ ጋር አንድ የጣዖት አምልኮ ተጠቅሷል። ግን የጣዖት አምልኮ መጨረሻው ከንቱ እንደሆነ እግዚአብሔር በግልጽ አስረድቷል። ስለዚህ እነዚህ እስራኤላውያን በጣዖት አምላኪዎች መካከል ባሉበት ጊዜ ምን አይነት አምላክ ነው እግዚአብሔር ከጣዖት አምላክ የተለየ ነው ወይ? አዎ፣ እኔ የተለየ ሆነኝ እያለ ነው እግዚአብሔር የሚናገረው። እና ስለዚህ እኔ አንዳንድ ጥያቄዎች አሉኝ እዚህ ጋር የምታመልኩት አምላክ ምን አይነት አምላክ ነው? ይህንን የእኛን አምላክ በትክክል መረዳትና ማወቅ በጣም በጣም ወሳኝ ነው። እግዚአብሔርን በትክክል የማያውቁ ሰዎች እግዚአብሔርን ከጣዖት አይለዩትም። ለእግዚአብሔር የሚሰጠውን አምልኮና ትክክለኛውን አክብሮ ምን እንደሆነ አያውቁም። እግዚአብሔር የምታመልኩት አምላክ የሚሸከም ነው ወይስ እናንተ የምትሸከሙት ነው? አሁን እዚህ ምዕራፍ ላይ የሚያሳየው እግዚአብሔር የሚሸከም እንጂ እኛን የሚሸከም እንጂ የምንሸከመው አይነት አምላክ እንዳይደለ ነው የሚያሳየው። እንደ ሰው እንደ ነገር ነው የምታዩት እግዚአብሔርስ እግዚአብሔርን ወይስ በቃሉ መሰረት ነው የምትመለከቱት? ይሄ የኢሳያስ 46 ጥያቄና ማሳሰቢያ ለልባችን ከእግዚአብሔር ጋር ለሚኖረን ግንኙነት በጣም በጣም ጠቃሚ ነው እና ይህንን ኢሳያስ 46ን በሚገባ መመልከት አስፈላጊ ነው። ስለዚህ እኔ ትንሽ ነጥቦች አሉኝ። የመጀመሪያው ነጥቤ ሰዎች የሰሯቸው አማልክት ምን አይነት እንደሆኑና ምን እንደሚመስሉ ነው። አሁን ቁጥር አንድና ቁጥር ሁለት ላይ እንደዚህ የሚል ቃል አለ ስሙኝ በደንብ ቤል ተዋረደ ናባው ተሰባበረ ጣዖቶቻቸው በእንስሳና በከብት ላይ ተጭነዋል አማልክቶቻቸው ሸክሞቻችሁ ለደካማ እንስሳ ከባድ ጭነት ሆነዋል የጫናችኋቸው በእንስሶች ላይ በበሬዎች ወይም በፈረሶች ላይ የጫናችኋቸው አማልክቱ ጣዖታቱ ለማለት ነው ተጎነበሱ፣ በአንድነትም ተዋረዱ፣ ሸክሙን ለማዳን አልቻሉም፣ ራሳቸው ግን ተማረኩ ብሎ የጣዖት አምልኮ ከእግዚአብሔር ውጪ የምናመልከው አምልኮ ምን አይነት እንደሆነ የሚያሳይ ነው። በጣም ይገርማል። ይህንን በተመለከተ ማስተዋል ያለብን ነገር አለ። በዘመናት ሰዎች በልባቸው የሚያምኑት የተለያየ በተለያየ መንገድ መስዋዕት የሚያቀርቡለት ሊያደርጉለት የሚፈልጉት ነገር ነው ጣዖት የሚባለው ነገር፣ ራሴን የማስገዛለት የምሰጠው ሀሳብ ሊሆን ይችላል፣ ምኞት ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። ጣዖት የሚባለው እነዚህን ሰፊ ነገሮች ያካተተ ነው። በዘመናት ሰዎች የራሳቸውን አምላክ መስራት ይወዳሉ። እውነት ነው። እኔ እኔ ባደኩበት አካባቢ አንድ ትልቅ ጽድ አለ። ጽድ የሚባል ዛፍ ታውቃላችሁ? ጽድ አለ እና ጽዱ የሆነ አንዱ ቅርንጫፍ ተቆርጦ በሰይፍ ነገር ተቆርጦ ላውላ ላይ የተጻፈበት ጽሁፍ አለ ግን እስሩ ሰዎች በሙሉ በዛም ያልፉ ሰዎች በሙሉ ገንዘብ እየጣሉ ነው የሚያልፉት። ይህም ብቻ አይደለም። አባይ ወንዝ ላይ አሁን በአባይ ወንዝ በዚህ በሱሉልታ አካባቢ ወደ አባይ ስትሄዱ በአባይ ወንዝ ልክ እንደደረሳችሁ ሰዎች ሁሉ አባይ ልክ አባይ ወንዝ ጋር ድልድዩ ጋር መኪና ይቆምና መቀነታቸውን እየፈቱ ለአባይ ገንዘብ ሲሰጡ ታያላችሁ። አባይ እናታችን፣ አባይ አባታችን እያሉ እና ሰዎች በዘመናት የራሳቸውን አምላክ መስራት ይወዳሉ። የራሳቸውን እምነት ሃይማኖት በመስራት የታወቁ ናቸው። ሰዎች ወንዝ ያመልካሉ። ሀይቅ ያመልካሉ ድንጋይ ያመልካሉ፣ እንጨት ያመልካሉ፣ ዛፍ ያመልካሉ። ጨረቃ የሚያመልኩ ሰዎች አሉ። ለጊዜው የሚስማማ የአምልኮ ጥያቄያቸውን የመለሰ ሊመስላቸው ይችላል። ግን የጣዖት አምልኮ በሙሉ ማንኛውም ከእግዚአብሔር ውጭ የሆነው አምልኮ በሰዎች ላይ ሸክም የሚሆን ነገር ነው። ለጊዜው ደስ ሊላቸው ይችላል። ዶሮ ሲያርዱ ጥቁር ወይም ቀይ ዶሮ ሲያርዱ አምላካችን ለሚሉት ወይም ነጭ ወይም ጥቁር በግ ሲያርዱ ለጊዜው ደስ ሲልላቸው እርካታ ያገኙ ሊመስላቸው ይችላል፣ ግን ምንም ለውጥ በህይወታቸው አያመጣም። እዚህ ጋር የተጠቀሱት ሁለት ጣዖታት አሉ። አሁን ኢሳያስ 46 ላይ ስትመለከቱ ቤል ተዋረደ ብሎ ቤል የሚባለው አምላክ ነው፣ ጣዖት ነው። እንደገና ናባው ተሰባበረ ብሎ አሁን ቤልና ናባ የሚባሉ ሁለት ጣዖቶችን ነው የሚናገረው። የሁለቱ ጣዖቶችና መጨረሻቸው እዚህ ጋር እግዚአብሔር ሲገልጥ ታያላቸው። ቤል የተባለው የባቢሎናውያን ጣዖትና የከነአናውያንን በዓል የሚባለውን የተካ አይነት አምላክ ነው ጣዖት ነው። የምን ጣዖት ነው? ነው የሚባለው የማዕበልና የግብርና አምላክ ነው። ግብርና ግብርና ጥሩ እንዲሆን ጥሩ ምርት እንዲሰጥ ቤልን መለመን አለባቸው ሰዎች ሁሉ። ቤል አምላካችን ምድራችንን ባርከው ጥሩ መሬት ስጠን ብለው ያመልኩለታል። ልክ እንደዛ አይነት የባቢሎናውያን አምላክ እንደሆነ የታወቀ ነው። ሁለተኛው ናባ ናባው የተባለው በሂብሩ ኔቦ ነው የሚባለው። ኔቦ የቤል ወንድ ልጅ ነው ነው የሚባለው። ይሄ ቤል ተዋረደ፣ ናባው ተሰባበረ። አባትና ልጅ ጣዖታት ናቸው። የምን ጣዖት ነው ነው ተብሎ የሚታወቀው የትምህርት አምላክ የሚባል አምላክ ነው። እና ናቡ ከደነጾር የሚለው የባቢሎናውያን አምላክ የባቢሎናውያን ንጉሥ የመጀመሪያ ስሙ ኔቦ ከደነጾር ነው የሚባለው። እና ኔቦ በአምላክ ስም ነው ራሱ ንጉሱ ተጠርቶ የነበረው። እና የትምህርት አምላክ እነዚህ ሁለቱ ባቢሎናውያንና እስራኤላውያን የዙሪያቸውን የከበቧቸው ሰዎች የሚያመልኳቸው ጣዖቶቻቸው ነበሩ። ምን አድራጊ ናቸው? አዳኝ፣ ፈላጭ ቆራጭ፣ ለህዝቡ የሚቆሙ ህዝቡን የሚጠብቁ ተደርገው የማስተዋል ጥበብ የሚሰጡ ናቸው ተብለው የሚቆጠሩ አማልክት ነበሩ። ግን እግዚአብሔር የሚናገረውን ስሙ። ቤል ይሄ የግብርና አምላክ የምርት አምላክ ምን ሆነ ነው የሚለው ተዋረደ ነው የሚለው ኔቦ ደግሞ የተባለው ተሰባበረ። ጣዖቶቻቸው በእንስሳና በከብት ላይ ተጭነዋል። አሁን ተመልከቱ ጣዖቶቻቸውን ቤልንም፣ ኔቦንም ምንድን ነው የሚያደርጉት? ከቦታ ቦታ የሚያንቀሳቅሷቸው እንስሳ ላይ ጭነው ነው ወይ ሰረገላ ላይ አስቀምጠው ነው እና ራሳቸው የሚሄዱ አይደሉም፣ ራሳቸውን የቻሉ አይደሉም። እንዳውም ይላል እግዚአብሔር እነዚህ ቤልና ኔቦ የተሰሩባቸው ከባድ ማቴሪያል ወይም ነገሮች ስለነበሩ እንስሶች እንኳን ለመሸከም ከባድ ጭነት ሆኖባቸው እንደነበረ ይናገራል። ግን መጨረሻቸውን ስታዩ መጨረሻቸው ውርደት ነው። ተዋርደዋል። ሸክሙን ለማዳን ራሳቸው አልቻሉም። ተማርከዋል። ራሳቸው ግን ተማረኩ ነው የሚለው። በጦርነት አሸናፊዎች ሆነው ወጥተው አይታወቅም። አይሰሙም። ሊለመኑ አይችሉም። ታያቸው አላችሁ። ራሳቸውን አያንቀሳቅሱም። ጣዖቶች ልክ እንደዚህ ናቸው። አሁን እኛ ሰዎች በዚህም ዘመን አምላኬ ነው ብለው እገዛለትለው ወይ፣ ይሄ የምከተለው መርሆ ነው ብለው የሚይዙን ነገር በሙሉ ልክ እንደዚህ ነው። ራሱን የማይደግፍ ራሱን የማያዋጣ ለሰው የማይረዳ ሰውን የማይጠቅም ነው እና ይህንን ነው ሰዎች የሰሯቸውን አማልክት ምንም እንደማይጠቅሙ እግዚአብሔር ብቻ ግን ጠቃሚ የሚያዋጣ እውነተኛ አምላክ እንደሆነ ነው ይሄ ቃል የሚናገረው። እግዚአብሔር ግን የተለየ አምላክ ነው። አሁን ተመልከቱ ቁጥር ሶስት ላይ ቅድምም አንብቤዋለው። እናንተ ያዕቆብ ቤት ሆይ አሁን ከላይ ያሉት ጣዖታት ምንም ጥቅም አይሰጡም። ግን እናንተ ያዕቆብ ቤት ሆይ ብሎ የእስራኤልም ቤት ቅሬታ ሁሉ፣ ከሆድ ያነሳኋችሁ፣ ከማሐፀን የተሸከምኳችሁ ስሙኝ ብሎ ነው እግዚአብሔር የሚናገረው እስከ ሽምግልና ድረስ እኔ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔ እሸከማለሁ፣ እኔም አድናለሁ ብሎ እግዚአብሔር ሲናገር ታያላችሁ። እግዚአብሔር የተለየ አምላክ ነው። በሰዎች የሚገመት በሰዎች የሚለካ ይሄ ነው ገደቡ ይሄ ነው ልኩ የሚባል አምላክ አይደለም። ከገደቡ ሁሉ ያለፈ ነው። ስለዚህ በእንግሊዝኛ ምን ይሉታል? እግዚአብሔርን ኢንፋይናይት ነው ይሉታል። ኢንፋይናይት ማለት ወሰን የሌለው አምላክ ነው። በሁሉ ነገር እዚህ በቦታ አይወሰንም። እዚህ አለ፣ ኢትዮጵያ አለ፣ የትም አለ እግዚአብሔር። እና ይሄ እግዚአብሔር የተለየ አምላክ እንደሆነ እንደ ጣዖታት እንዳልሆነ ይናገራል። እና እንደ ጣዖታት ያልሆነ አምላክ በመሆኑ አንደኛ ለሕዝቡ ቃል ኪዳን ያደረገ አምላክ እንደሆነ ያሳያል። አሁን መጽሐፍ ቅዱስን ስታነቡና ስታጠኑ የተወሰኑ ስሞች በተጠቀሰበት ቦታ ሁሉ የእግዚአብሔርን ማንነት ከበስተ ጀርባ ታያላችሁ። እናንተ የያዕቆብ ቤት ሆይ ብሎ ሲናገር ያዕቆብና እግዚአብሔር የነበራቸውን ግንኙነት ነው የሚናገረው። እግዚአብሔርና ያዕቆብ፣ ያዕቆብ ህዝብ፣ ያዕቆብ ዘር በሙሉ የቃል ኪዳን ትስስር እንደነበራቸው ነው መጽሐፍ ቅዱስ በትክክል የሚናገረው እና ያዕቆብ ቤት ብሎ እኛን ሲጠራ በእኔና በእናንተ መካከል ምን አለ? ቃል ኪዳን አለ። የቃል ኪዳኔ ህዝቦች ናችሁ ብሎ ነው እግዚአብሔር የሚናገረው። ጣዖታት ቃል ኪዳን መግባት አይችሉም። ሰዎች እንዲህና እንዲህ ሊያደርጉ ይችላሉ ብለው ሊናገሩላቸው ይችላሉ፣ ግን ሁልጊዜ ውሸት ነው። እግዚአብሔር ግን ቃል ኪዳን ይገባል። ከህዝቡ ጋር በገባው ቃል ኪዳን መሰረት ቃል ኪዳኑን እስከ ሞት ድረስ የሚጠብቅ አምላክ ነው። እግዚአብሔር አይሞትም፣ ግን መስዋዕትነት ከፍሎ ሁሉ ቃል ኪዳኑን የሚጠብቅ አምላክ ነው። ይገርማል። እግዚአብሔር ህዝቡን የጠራበት አጠራር ያዕቆብ ቤት፣ ቀጥሎ የእስራኤልን ቤት ቅሬታ ብሎ ነው የሚጠራቸው። እነዚህ ሁለት አጠራሮች የተለዩ ናቸው። አሁን የእስራኤል ቤት ቅሬታ የሚለውን ነገር ስታስቡ፣ ሁል ጊዜ ይሄ ቅሬታ የሚለው ቃል አንድ ነገር ወደ አይምሯችን ማምጣት አለበት። ህዝቡ በሙሉ እግዚአብሔርን እንዲያመልክ የተጠራ ነው ከግብፅ ምድር እግዚአብሔር በቃል ኪዳኑ መሰረት አውጥቷቸዋል። የኤርትራም ባህር አሻግሮ የዮርዳኖስም ባህር አሻግሮ እስራኤል የሚባለውን ሀገር አውርሷቸዋል። ብዙዎቹ በጣዖት አምልኮ ከእግዚአብሔር ዘንድ ኮብልለዋል እና የተወሰኑት እግዚአብሔርን የሚያመልኩ በጣም ጥቂቶች የቀሩትን ነው እግዚአብሔር እናንተ የእስራኤል ቤት ምኖች ናችሁ፣ ቅሬታዎች ናችሁ ለእኔ የቀራችሁ እኔን ያልካዳችሁ እኔን አምናችሁ የቆማችሁ የተረፋችሁ፣ ከተሳሳተ የእምነት እንቅስቃሴ ውስጥ ገብታችሁ ያልተወሰዳችሁ የተረፋችሁ የሚለውን ሐሳብ ነው እግዚአብሔር እዚህ ጋር የሚናገረው። ግን ሁለቱንም ሲናገር ህዝቡ፣ የቃል ኪዳን ህዝቡ፣ በእግዚአብሔር እምነት ያለው ህዝቡ፣ የእግዚአብሔር ህዝብ መሆኑን የሚያሳይ ነው። የያዕቆብ ቤት የእስራኤል ቤት ቅሬታ ብሎ ሲናገር፣ ግን እግዚአብሔር ለህዝቡ ምንድን ነው ያደረገው? አሁን ቃል ኪዳን ያደረገ አምላክ ነው። ለህዝቡ ያደረገውን ነገር ከዚህ ቃል በመነሳት እናንተ ራሳችሁ እግዚአብሔር ለራሳችሁ ያደረገላችሁን ነገር ማየት ትችላላችሁ። ምንድን ነው የሚላቸው? ከሆድ ያነሳኋችሁ፣ ከማህፀን የተሸከምኳችሁ ስሙኝ ብሎ ነው የሚናገረው። ለህዝቡ የሰራውን ስራ ነው። ለእኔና ለእናንተም ልክ እንዲህ ነው። እግዚአብሔር ለእኛ የሰራው ስራ፣ ለህዝቡ የሰራው ስራ አማልክት ያደርጋሉ ከሚለው ጋር በፍጹም አይነጻጸርም። አማልክት ሰዎች የሰሯቸው ናቸው። ጣዖቶች ሰዎች ናቸው የገጣጠሟቸው። ለሰዎች የሚያደርጉት ነገር የለም። ግን እግዚአብሔር ከሆድ ምን አድርጋቸኋለሁ ነው የሚለው፣ አንስቻችኋለሁ። ከማሕፀን ጀምሮ ምን አድርጋቸኋለሁ፣ ተሸክሚያችኋለሁ እያለ ነው የሚናገሩና እውነት ነው ይሄ። እግዚአብሔር ከሆድ ያነሳን አምላክ ነው። የሚያሳየው ታሪካቸውን ነው። እግዚአብሔር በተፈጥሮ የሆነውንና እኛ ያገኘነውን ነገር ሁሉ የሚገልጥ ነው። እግዚአብሔር ከሆድ ስላነሳን ከሆድ ጀምሮ በጣም ይገርማል። ከሆድ ከሆድ የወጡ ልክ አሁን የተወለዱ ሕፃናትን ብትመለከቱ ሰዎች አቅፈው ጥቅልል አድርገው ሙቀት እንዲያገኙ ይጠብቋቸዋል። እና እነዚህ ህፃናት በዛን ጊዜ ምንም ነገር አያውቁም። እግዚአብሔር በጥበቡ ህፃናት እንደዛ ነው እንዲያድጉ ያደረገው። በእርግጥ ጡት ይፈልጋሉ ህፃናት። ወዲያውኑ እናቶቻቸው ወደ ጡት ሲያስጠጓቸው ጡት ይመጣሉ። ይሄ በጣም አስደናቂ ነገር ነው። ግን ራሳቸውን መርዳት አይችሉም። ለራሳቸው መቆም አይችሉም። የሚፈልጉትም መናገር አይችሉም። ምንም ነገር አይችሉም። እኛ ሁላችንም ህፃናት ያየን ይመስለኛል። እና እግዚአብሔር ከእንደዚህ አይነት በጣም ተስፋ ቢስ ራሳችንን መርዳት ከማይችሉበት ሁኔታ እንዳነሳቸው፣ እንዳቆማቸው፣ እንደጠበቃቸው ነው የሚናገረው ልክ እኛም ትልልቆች እንኳን ከሆንን በኋላ እግዚአብሔር ልክ ከማሕፀን ከሆድ እንደተነሳን አድርጎ የተንከባከበን አምላክ እንደሆነ እንድናስብ ያስፈልጋል። ስለዚህ ከማኅፀን ጀምሮ ተሸከምኳችሁ የሚለውን ከሆድ አነሳኋችሁ የሚለውን ነገር ስታዩ እግዚአብሔር የሚባለው አምላክ ስለኛ የማያቀው ነገር እንደሌለ ግልጽ ነው። እኛን ሁላችንንም በደንብ ያውቀናል። በጣም ጠልቆ ያውቀናል። እኛ ግን የሚያኖረን ማን እንደሆነ አለማወቃችንን ሁሉ የሚያሳይ ነው። አዎ፣ የሚያኖረን እግዚአብሔር ነው። ግን ብዙ ሰዎች የሚያኖራቸው እግዚአብሔር እንደሆነ አለማወቃቸው በጣም ጎድቷቸዋል። በተለያየ ሀሳብና ጭንቀት ውስጥ እንዲገቡ አድርጓቸዋል። እኛ ግን ያለነው በእግዚአብሔር ላይ ነው። አስደናቂ እውነት ነው። ይሄ የእግዚአብሔርን እውቀት ስራ የሚናገር ነው። እንክብካቤውን የጀመረው መቼ ነው? ለእኛ ለእያንዳንዳችን እንክብካቤ የጀመረው ገና ማህፀን ውስጥ በነበርንበት ጊዜ ጀምሮ ነው። ክብር ለእግዚአብሔር ይሁን። ስለዚህ ለህዝቡ ያደረገውን ነገር እግዚአብሔር የሚናገረው ለራሱ ልጆች እንዳደረገው ነገር ነው። ልክ አንድ አባት ወይም አንድ እናት ለራሱ ልጅ የሚያደርገውን ነገር አደረግኩ ብሎ የሚናገረውን ነገር አይነት ነው እግዚአብሔር የሚናገረው። አዎ እግዚአብሔር አባታችን ነው። የታሪካችን ሁሉ ታሪክ እሱ ነው። እግዚአብሔር ይመስገን። አሁን ስለ እናንተ በግል መናገር አያስፈልገኝም። እናንተ ሁላችንም እግዚአብሔር ያደረገልንን መልካም ነገር እናውቃለን። ክብር ሁሉ ለእግዚአብሔር ይሁን። ይሄ እግዚአብሔር የተለየ አምላክ መሆኑን የሚያሳይ ነው። ግን ይሄ እግዚአብሔር ከማኅፀን የተሸከመን እግዚአብሔር ለእኛ ያደረገውን ነገር ስናስብ ወደፊት፣ ወደፊትስ ምንድን ነው የሚያደርገው የሚለውን መጠየቅ አለብን አምላካችን የወደፊታችንን ይመራል የሚል ንዑስ ርዕስ አለኝ። አሁንም እስቲክም አደርገው የምናገረው እዚሁ ቃል ላይ ነው። ተመልከቱ፣ ምናለ እግዚአብሔር እናንተ ያዕቆብ ቤት ሆይ የእስራኤልን ቤት ቅሬታ ሁሉ ከሆድ ያነሳኋችሁ ከማኅፀን የተሸከምኳችሁ ስሙኝ ብሎ ወደፊት የወደፊታችንን ነው። አሁን ቁጥር አራት ላይ የሚናገረው እስከ ሽምግልና ድረስ እኔ ነኝ እስከ ሽበትም ድረስ እሸከማችኋለሁ ብሎ ይናገራል። እግዚአብሔር ከማኅፀን አንስቶናል፣ ከሆድ አንስቶናል። እና አሁ የህይወታችን ህይወት፣ የታሪካችን ታሪክ እሱ ነው ብለናል። ግን ወደፊታችንስ ምንድን ነው የሚሆነው? አሁን ወደፊታችንን በተመለከተ እግዚአብሔር የሚናገረው በጣም የሚገርም ነው። እግዚአብሔር በታሪክ ውስጥ የህዝቡን ወደፊት የሚመራ አምላክ ነው። የኔ የኔን ያንተን ያንችን ታሪክ የሚመራ አምላክ ነው ወደፊት ሁሉንም የሚያሳስብ ነገር ነው ወደፊት የሚባለው ነገር እኔ እዚህ ማስታወሻዬ ላይ ወደፊት ነገ የሚቀጥለው ወር የሚቀጥለው አመት አንዳንድ ሰዎች ኢትዮጵያ ውስጥ በነበርኩበት ጊዜ የሚቀጥለው አመት ምን አደርጋለሁ ምንድን ነው ሆነው ብለው የጠየቁኝ ሰዎች አሉ ወደፊት ሁሉንም ሰው የሚያስጨንቅ ነው ምንድን ነው የሚሆነው ወደፊት አሁን እኛ በጦርነት አካባቢ እና በጦርነት ጊዜ ውስጥ ነው ያለ ነው በዓለም ላይ በጣም ትልልቅ ጦርነቶች አሉ ምንድን ነው የሚሆነው ወደፊት ምን ያጋጥመናል ግን በጣም የሚገርም ነው የወደፊታችንን እግዚአብሔር የሚመራ አምላክ መሆኑን ነው እዚህ ጋር የሚናገረው እና እነዚህን ነገሮች በደንብ እናያለን እንደውም ቁጥር አስር ላይ ወረድ ብላችሁ ብትመለከቱ የወደፊትን በተመለከተ እግዚአብሔር ምን ይላል ቁጥር ዘጠኝ ላይ እኔ አምላክ ነኝና ሌላም የለምና፣ የቀድሞውን የጥንቱን ነገር አስቡ። እኔ ድሮ እየሰራሁትን እኔ እግዚአብሔር ነኝ፣ እንደ እኔም ያለ ማንም የለም ብሎ ቁጥር አስር በመጀመሪያ መጨረሻውን ከጥንትም ያልተደረገውን እነግራለሁ፣ ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽማለሁ ብሎ ይናገራል። የሚገርም ነው። በመጀመሪያ መጨረሻውን ማለት የእኔና እናንተ የተወለድንባቸው ጊዜዎች አሉ። ግን የመጨረሻችንን ሁሉ ማንነው የሚያውቀው? እግዚአብሔር ያውቃል። የመጀመሪያውን በመጀመሪያ የመጨረሻውን መናገር ይችላሉ። ማንም ሰው ይህን ማድረግ አይችልም። ማንም ሰው ይህን ማወቅ አይችልም። እኛ እንኳን የመጨረሻውን ነገር ለማወቅ ቀርቶ ነገን አናቅም፣ ምን እንደሚሆን። እግዚአብሔር ግን በመጀመሪያ የመጨረሻውን አውቃለሁ በመጀመሪያ መጨረሻውን ከጥንት ያልተደረገውን እነግራለሁ። ከጥንት ጀምሮ ያልተደረገውን የሚመጣውን ነገር በሙሉ የሚናገር ምክሩን የሚያጸና፣ ፈቃዱን የሚፈጽም አምላክ ነው እግዚአብሔር። ስለዚህ የወደፊታችንን የሚመራ አምላክ ነው። ወደፊት ምንድን ነው መሆነው ብለው ለሚጠይቁ ሰዎች የወደፊትሽን የወደፊትህን እኔ ነኝ የምመራው። ምክንያቱም ከማህፀን ያወጣሁ ማን ነኝ? እኔ ነኝ የተሸከምኩሽ ማን ነኝ? እኔ ነኝ ከሆድ ጀምሮ። ስለዚህ ይሄንን በደንብ ለማስረዳት እግዚአብሔር ቁጥር አራት ላይ ምንድን ያለው? እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበት ድረስ እሸከማችኋለሁ። ተመልከቱ። እስከ ሽምግልና ድረስ እኔ ነኝ። እኔ ከሆድ ያነሳኋችሁ አምላክ የምሰራውን ስራ መሸከሜን ምን አላደርግም በሆነ ጊዜና በሆነ ሰዓት አላቋረጥም። የሚገርም ነው። የእግዚአብሔር ስራ አይቋረጥም። የእግዚአብሔር እንክብካቤ አያቋረጥም። ምን አድራጊ ነው? ቀጣይ ነው። የወደፊታችን በሱ ውስጥ የተረጋገጠ ነው። በሱ ነው የምንኖረው። እሱ ተሸክሞን እንቀጥላለን ማለት ነው። አሁን ይህንን ሰዎች ካልገባቸው በተለያየ ጊዜ በእግዚአብሔርና በስራው ላይ እውነተኛ እምነት የሌላቸው ሰዎች ሁል ጊዜ እንደሚወላውሉ ምንም ጥርጥር የሌለው ነገር ነው። እኛ ያለኑ እግዚአብሔር ተሸክሞን ነው። እግዚአብሔር አንስቶን ነው። ይህንን ደግሞ እስከ ሽምግልና የሚቀጥል አምላክ ነው እግዚአብሔር፣ እስከ መጨረሻው ድረስ በጊዜ የሚገደብ አይደለም እግዚአብሔር እርዳታው መሸከሙ መንከባከቡ። እኔ ዋና ርዕስ የሰጠው ለዚህ ስብከቴ የሚገርም የእግዚአብሔር እንክብካቤ ነው። አስደናቂ እንክብካቤ ነው። እኔ እዚህኛው ላይ ማስታወሻ ላይ እንዲህ ብዬ ጽፌ ያለሁ እኛ ራሳችንን መርዳት የምናቆምበት ጊዜ ይመጣል። ማንኛችንም አሁን ከእናንተ በላይ እኔ በእድሜ ስለገፋው ራሴን መርዳት የማቆምበት ጊዜ ይመጣል። እንደዛ አይነት ነገር ሳያጋጥመኝ በጊዜ ብሄድ ደስ ይለኛል። ግን ሱሪ መልበስ፣ ካኒተራ መልበስ፣ ጫማ አድርጎ መውጣት፣ እንደ እንደሚገባ መራመድ የማንችልበት ጊዜ ይመጣል። እሱ ግን እኛ ራሳችንን መርዳት በምናቆምበትም ጊዜ በማንችልበትም ጊዜ እንኳን እኛን ከመርዳት አያቆምም። ምክንያቱም ምንድን ነው የሚለው፣ እስከ ሽምግልና ድረስ እኔ ነኝ ከማህፀን፣ ያነሳኋችሁ የሆነ ደረጃ ላይ አድርሼ እጥላችኋለሁ አይነት ሀሳብ አይደለም። ከማህፀን ጀምሮ ያነሳኋችሁ እስከ መጨረሻ ድረስ ማንሳቴን፣ መርዳቴን፣ መደገፌን እቀጥላለሁ ነው የሚለው። እኛ ሁላችንም ራሳችንን መርዳት የምናቆምባቸው ጊዜዎች አሉ። ልክ ነው። እነዚያ ጊዜዎች የመከራ ጊዜዎች ናቸው። መጥፎ ጊዜዎች ናቸው። ብዙዎች መፈጠራቸውን የሚጠሉባቸው ጊዜዎች ነው የሚሆኑት። በነዚያ ጊዜያት እግዚአብሔርን የሚያምኑ ሰዎች ትልቁ ተስፋቸው እግዚአብሔር ከእነሱ ጋር መሆኑን የማያቋረጥ በመሆኑ ስለዚህ ወጣቶች ነንኛው ግን እግዚአብሔር እስከ መጨረሻ የሚረዳን እንደዚህ አይነት ቃል ኪዳን የገባ አምላክ እንደሆነ እንድናስብና እንድናስተውል ያስፈልጋል። እግዚአብሔር በጊዜ የማይጥል የማይለይ፣ የማይተው አምላክ ነው። ክብር ሁሉ ለእግዚአብሔር ይሁን። እኔ እንደዚህም ብያለሁ። በነዛ እኛ ራሳችንን መርዳት በማንችልባቸው ጊዜ የሚወዱን፣ የሚያውቁን እና ብዙ ውለታ የዋልንላቸው ሰዎች ሊጸየፉን ይችሉ ይሆናል። እግዚአብሔር ግን እኛ መሸከሙን አያቋርጥም። ለዚህ ነው እኔ እስከ ሽምግልና እኔ ነኝ እስከ ሽበት ድረስ እሸከማችኋለሁ ጣዖቶች ይህን ያደርጋሉ አያደርጉም ሰዎች ይህን ያደርጋሉ አያደርጉም እግዚአብሔር ግን ይሸከማል እስከ መጨረሻ እግዚአብሔር የተመሰገነ ይሁን መዝሙር ዘጠና አንድን ያነበብኩላችሁ ለዚህ ነው መዝሙር ዘጠና አንድ የመጨረሻው ክፍል ላይ ብትመጡ በነገራችን ላይ ይሄ መዝሙር 91 አስደናቂ መዝሙር ነው። እግዚአብሔር በሕይወት እንዴት ሰዎችን እንደሚጠብቅ በግልጽ የሚናገር ክፍል ነው እና መዝሙር 91 እኛ በእግዚአብሔር ላይ ከታመንን እግዚአብሔር የሚያደርገውን ነገር ነው የሚናገረው። ቁጥር 14 ጀምሮ ለአማኝ ፍቅሩን በእኔ ላይ አድርጓልና አስጥለዋለሁ፣ ስሜንም አውቋልና በከፍታ ላይ አስቀምጠዋለሁ አማኙን እሱ ይጠራኛል፣ እኔም እመልስለታለሁ። ለአማኙ በመከራ ጊዜ እኔ ከሱ ጋር እሆናለሁ፣ አድነዋለሁ፣ ደግሞ አከብረዋለሁ። በረጅም ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ ይላል። ይሄ እግዚአብሔር ለሕዝቡ የሚያደርገው ነገር ነው። እግዚአብሔር ይመስገን። በመሸከሙ የሚቀጥል እስከ እርጅና እስከ ሽምግልና የሚሸከም እግዚአብሔር ታማኝ አምላክ ነው። የሚቀጥለው ፔጅም ላይ ትንሽ ነገር አለኝ። ይህንም በተመለከተ አምላካችን የወደፊታችንን ይመራል። ስለዚህ ምን መሆን የለብንም ወደፊትን ስናስብ? ብዙ ሰዎች ወደፊትን ሲያስቡ ይጨነቃሉ። እኛ መጨነቅ የለብንም ምክንያቱም እርግጠኛ መሆን ያለብን በሱ ላይ በመታመናችን ነው። በሱ ላይ የምንታመን ከሆነ እግዚአብሔር መጠበቁን፣ መሸከሙን፣ እኛም መንከባከቡን በፍጹም በፍጹም አቆም የእነዚህ ሁሉ ነገሮች ምክንያቶች ምንድናቸው? እግዚአብሔር እስከ መጨረሻ የሚሸከም መሆኑ ምክንያቱ ምንድን ነው የሚለውን ነገር ስትመለከቱ ቁጥር አራት ላይ አራት ምክንያቶች ይናገራል። እነዚህን አራት ምክንያቶች እዚህ ማስታወሻዬ ላይ ማየት ትችላላችሁ። እንደዚህ ይላል እኔ ምን አድርጊያለሁ? አለ ሰርቻለሁ፣ እኔም አነሳለሁ። ሁለት ሶስተኛው እኔ እሸከማለሁ። እኔም አድናለሁ እኔ እኔም እኔ እኔም እያለ ነው የሚናገረው። እኔ ሰርቻለሁ። እኔና እናንተን የሰራን ማን ነው? እግዚአብሔር ነው። በምድርና በሰማይ ያለውን ሁሉ የሰራ ማን ነው? እግዚአብሔር ነው። እኔ ሰርቻለሁ ነው የሚለው እና እኔም ደግሞ ምን አደርጋለሁ? አነሳለሁ። ከወደቅንበት ቦታ ከተጣልንበት ቦታ ከማሐፀን አንስቻችኋለሁ ያለው እግዚአብሔር እኔ ነኝ የማነሳ አዎ እግዚአብሔር እጅ በታች ጴጥሮስ እንደተናገረው ሁል ጊዜ ራሳችንን የምናስቀምጥ ከሆነ እግዚአብሔር ሁል ጊዜ እኔና እናንተን ለማንሳት ዝግጁ ነው። ደሞም ችሎታለሁ። ያነሳን እሱ ነው፣ ወደፊትም የሚያነሳን እሱ ነው። እኔ እሸከማለሁ ይላል። እንደገና ደግሞ እሸከማለሁ። እግዚአብሔር የተሸከመን እሱ ነው፣ የሚያኖረን እሱ ነው። እኛ ከባዶች ነን ለመሸከም። ግን እግዚአብሔር ምንም አይሰማውም። የኛ ክብደት ተሸክሞን አሁንም አሁንም፣ አንዳንድ ጊዜ ሰዎች ልጆች፣ አይታችሁ እንደሆነ ልጆች እንደዚህ ተሸክማችሁ፣ አንዳንድ ልጆች ለመሸከም በጣም አስቸጋሪዎች ናቸው። ልውረድ ይላሉ፣ ልውደቅ ይላሉ። ወይ ወደዚህ ይጠመዘዛሉ፣ ወይ ወደዚህ ይጠመዘዛሉ። እንደዛ አይነት ሰዎች ነን እኛ ለመሸከም እንኳን። ግን እግዚአብሔር በትዕግስት እና በፍቅር በጣም አስደናቂ በሆነ መንገድ ተሸክሞን፣ ከነችግራችን ተሸክሞን የሚዘልቅ አምላክ ነው። ደግሞ የመጨረሻው አራተኛው እኔም ምን አደርጋለሁ አለ አድናለሁ። ያዳነን፣ አሁንም የሚያድነን፣ ለዘላለምም የሚያድነን እግዚአብሔር ነው። ሌሎች እንዲድኑ የምንጸልላቸውን ሰዎች ሁሉ እንዲድኑ መንገድና አእምሯቸውን የሚከፍትም እግዚአብሔር ነው። በጣም አስደናቂ ክፍል ሆኖ ነው ያገኘሁትና እባካችሁ አንብቡት ትባረኩበታላችሁ። አራተኛ እንደ አራተኛ ነጥቤ የሆነ እኛም በመንከባከብ የሚመስለው የለም የሚል ንዑስ ርዕስ አለኝ። አሁን ቁጥር አምስት ላይ ምን ይላል? በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? ጥያቄዎች ናቸው። እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ ብሎ እግዚአብሔር የሚመስለኝ የለም ማለት እኔና እናንተን በመርዳትም ማንም የሚመስለው የለም። እዚህ ክፍል ሁለት ነገሮች ናቸው እየተነጻጸሩ ያሉት። ቤልና ኔቦ የሚባሉ አማልክት አሉ። ተቀርጸዋል፣ በሰው እጅ ተሰርተዋል። እነሱ ሰዎች ይሰግዱላቸዋል፣ ያመልኳቸዋል ግን ሰውን መርዳት አይችሉም። ሰውን መሸከም አይችሉም። እነሱን ነው ሰዎች የሚሸከሟቸው። አሁን ቀጥሎ ቁጥር እዚህ እንዴት ከምን ጋር ታመሳስሉኛላችሁ? ያለውን ቀጥሎ ሲናገር ቁጥር ስድስት ላይ ወርቁን ከኮሮጆ የሚያፈሱ ብሩንም በሚዛን የሚመዝኑ እነሱ አንጥረኛውን ይቀጥራሉ። ወርቅና ብር አምጥተው አንጥረኛ ቀጥረው አምላክ አድርጎ እንዲሰራ ወርቁንም ብሩንም ይሰጣሉ። ልክ ቃሉ እንዲህ ነው የሚለው። እሱም አምላክ አድርጎ ይሰራል። ሰው ለሰራው ነገር ለዚያ ይጎነበሱለታል፣ ይሰግዱለታልም። በጫንቃቸው አንስተው ይሸከሙታል፣ በስፍራም ያደርጉታል። በዚያም ይቆማል፣ ከስፍራ ፈቀቅ አይልም፣ አይንቀሳቀስም። ሰውም ወደሱ እሱ ቢጮህ አይሰማውም። ከመከራም አድ ነው። ከዚህ ጋር ነው ወይ እምታመሳስሉኝ ነው የሚለው እግዚአብሔር አሁን ወርቅ አለ ብር አለ። ሰዎች ጣዖት አድርገው ሰርተዋቸዋል። ሰራተኛ ቀጥረው ቀርጸዋቸዋል እና ይሸከሟቸዋል። አንድ ቦታ ላይ ተክሏቸዋል። አይንቀሳቀሱም፣ አይናገሩም፣ አይሰሙም፣ አይመልሱም፣ አያዩም። እንዴት ከሱ ጋር ታመሳስሉኛላችሁ? እንዴት ከምን ጋር ነው የምታመሳስሉኝ? አሁን የአሕዛብ ጣዖታት እንደዛ ናቸው። እኔ እንደዚህ አይደለሁም እያለ ነው እግዚአብሔር እየተናገረ ያለው እኔ ይህንን ሳስብ እዚህ እንትኔ ላይ ጽፌዋለሁ። ዘጸአት ሀያ ቁጥር ሦስት ላይ እና ዘጸአት ሀያ ቁጥር አራት ላይ የሚቀጥለውም ገጽ ላይ ነው። አዎ እነዚህን ሁለት ጥቅሶች እንድታስቡ እፈልጋለሁ። በነገራችን ላይ ዘጸአት ሀያ በ በዚህ በክርስትናና በመጽሐፍ ቅዱስ እምነት ውስጥ በጣም ወሳኝ ምዕራፍ ነው። እግዚአብሔር አስርቱ ቃላትን የሰጠበት ቦታ ነው። አስርቱ ቃላት ሲባል ሰምታችኋል። አስርቱ ቃላት እና አስሩ የብሉይ ኪዳን ሕጎች ናቸው እና አስርቱ ቃላቱን ሲሰጥ እግዚአብሔር ምንድን ያለው መጀመሪያ ሕዝቡ በሙሉ ተሰብስቧል። ሲና ተራራ ዙሪያ እኔ አምላካችሁ እግዚአብሔር ከግብፅ ከባርነት ያወጣኋችሁ አምላካችሁ ነኝ ብሎ ከተናገረ በኋላ ምን አለ? ቁጥር ሶስት ላይ የተቀረጸ ምስል ለአንተ አታድርግ። ምስል የሚባል ነገር ለአንተ አታድርግ። ይሄ የመጀመሪያው ህግ ነው። አምላክን መመሰል አትችልም። በሁሉ ቦታ የሚገኝ ሁሉን የሚያውቅ ሁሉን የሚችል በምን እንመስለዋለን? መንፈስ የሆነ አምላክ ነው። ፎቶ ልናነሳው እንችላለን? አንችልም። በምን ልንመስለው እንችላለን? ስዕል ልንሰራ በስዕል ልንገልጸው እንችላለን? በቅርጻ ቅርጽ ልንገልጸው እንችላለን? በፍጹም አንችልም። መመሰል እኔን አትችልም ነው እግዚአብሔር ያለው። የተቀረጸ ምስል እንደ አምላክ አድርገህ ለአንተ አታድርግ። ለዚህ ነው ቁጥር ስድስትና ቁጥር ሰባት ላይ ወርቅ አንጥረው ለራሳቸው አምላክ ይሰራሉ፣ የሚለውን የተናገረው ቁጥር አራት ላይ ደግሞ ስትመጡ ዘፀአት ምዕራፍ ሶስት ምዕራፍ ሀያ ቁጥር አራት ላይ እግዚአብሔር ምን ብሎ ተናግሯል? በጣም የሚገርም ነው። የተቀረጸ ምስል ለአንተ አታድርግ። ቁጥር አራት ቁጥር ሶስት ቁጥር አራት እንደዛ አለ እና ቁጥር አራት መመሰል አትችልም። የተቀረጸ ምስል ላንተ አታድርግ እና የመጀመሪያው ይቅርታ፣ የመጀመሪያው ከኔ በቀር ሌላ አምላክ አይሆንልህ። ሌላ አምላክ የለም፣ እኔ ብቻ ነኝ አምላክ ነው ያለው። ሁለተኛ የተቀረጸ ምስል ላንተ አታድርግ። ሌላ አምላክ የለም፣ እግዚአብሔር ብቻ ነው። ይሄ ከማኅፀን አነሳሁ፣ ተሸከምኳችሁ፣ ጠበቅኳችሁ፣ እስከ ሽምግልና ድረስ እሸከማለሁ ያለ እሱ ብቻ ነው። እና እሱም መመሰል አይቻልም ነው እግዚአብሔር ብሎ የሚናገረው ጸሎት የሚሰማ የሚሸከም የሚረዳ ብቸኛ አምላክ እግዚአብሔር ብቻ ነው። ይህንን አዲስ ኪዳን ላይና በጣም ትንቢተ ኤርሚያስ ላይ እንደዚህ ተብሎ ተገልጿል። ትንቢተ ኤርሚያስ ምዕራፍ 10 ቁጥር 10 ላይ አንድ ቃል ባነብላችሁ ጥሩ ነው። እዚህ ከጠቀስኩት ክፍል ኤርሚያስ 10 ቁጥር 10 ስለ እግዚአብሔር ምንነት የሚናገር ነው። አንደኛ ተሰሎንቄ ምዕራፍ አንድ ቁጥር ዘጠኝና ኤርምያስ አስር አስር ላይ እግዚአብሔርን ለመጥራት ምን አይነት አምላክ መሆኑን የሚጠቅሱ ክፍሎች ናቸው። ሁለቱም ብሉይ ኪዳንና አዲስ ኪዳን ላይ የእኛ እግዚአብሔር ምን አይነት አምላክ እንደሆነ የሚናገሩ ክፍሎች ናቸው። ኤርምያስ አስር አስር እግዚአብሔር ግን እውነተኛ አምላክ ነው። እሱም ህያው አምላክና የዘላለም ንጉስ ነው። ከቁጣው የተነሳ ምድር ትንቀጠቀጣለች፣ አሕዛብም ማዕቱን አይችሉም ብሎ ይናገራል። እግዚአብሔር ግን እውነተኛ አምላክ ነው። እግዚአብሔር ሕያው አምላክ ነው። ስለዚህ አንደኛ ተሰሎንቄ ምዕራፍ አንድ ቁጥር ዘጠኝ ላይ ስትመለከቱ የተሰሎንቄ ሰዎች ከጣዖት አምልኮ ተመልሳችኋል ብሎ ጳውሎስ ምንድን ያላቸው ወደ ሕያውና ወደ እውነተኛ አምላክ ነው የተመለሳችሁት። የጣዖት አምልኮዎች እውነተኛ አምልኮ አይደለም። ደግሞም የሚያመልኳቸው ህያዎች አይደሉም። የኛ ግን ሁለት ነገር ነው ሕያውና እውነተኛ ነው። ብዙ ጊዜ በጸሎት ሲጠራ ሕያውና እውነተኛ ተብሎ ሲጠራ አንሰማም፣ ብዙ ሰዎች ስለማያስተውሉት። ግን የኛ አምላክ ሕያውና እውነተኛ አምላክ ነው የሚሸከም ያለ የሚኖር ደግሞም ለዘላለም የሚያኖር አምላክ ነው። እግዚአብሔር ይመስገን። ስለዚህ እኔና እናንተን የጠራን ለዘላለም ሊንከባከበን ትልቅ እንክብካቤ ሊያደርግልን የመረጠን እግዚአብሔር የሚመሳሰለው ምንም የለም። ግን የመጨረሻ ጥያቄ መጠየቅ አለብኝ። ይሄ ሁሉ የሚሆነው ለማን ነው? አሁን እግዚአብሔር ጣዖታትን አሳይቶ የእሱም ማንነትና እሱም የሚሰራውን ከተናገረ በኋላ መጠየቅ ያለብን ይህ ሁሉ የሚሆነው ለማን ነው? አሁን ሶስት ነገሮች እዚህ ማስታወሻ ላይ አስቀምጫለሁ። በመጀመሪያ የቁጥር ሶስትን መጨረሻ ተመልከቱ። እናንተ የያዕቆብ ቤት ሆይ፣ የእስራኤልን ቤት ቅሬታ ሁሉ፣ ከሆድ ያነሳኋችሁ፣ ከማዕፀን የተሸከምኳችሁ ምን አለ? ስሙኝ ብሎ ተናገረ። እነዚህ ነገሮች ሁሉ የሚሆኑት ለማን ነው? እግዚአብሔርን ለሚሰሙ ሰዎች ነው። በኋላ መጣበታለሁ። ቁጥር ስንት ላይ ነው? አስራ ሁለት ላይ ደግሞ ምን ብሏል እግዚአብሔር? ቁጥር 12 መጨረሻ ላይ እናንተ ከጽድቅ የራቃችሁ እልከኞች፣ ምን አድርጉኝ አለ? ስሙኝ ብሎ ተናገረ። አሁን እግዚአብሔር ሁለት ጊዜ በዚህ ክፍል ስሙኝ ስሙኝ። እነዚህ ነገሮች የሚሆኑት ለነማን ነው? ለሚሰሙ ሰዎች ነው። ቁጥር ስምንት ደግሞ የንስሐ ጥሪ ቀርቧል ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም መልሱ እኔ አምላክ ነኝ ብሎ ተናግሯል። እነዚህ ነገሮች ይሄ የእግዚአብሔር ተሸካሚነት የእግዚአብሔር እስከ ሽምግልና እስከ ሽበት ድረስ ተሸካሚ መሆኑ ለነማን ነው የተነገረው የሚለውን ስታዩ በሁለቱ ትዕዛዞች እና በሶስተኛውም ትዕዛዝ ንስሐ ለሚገቡ እግዚአብሔርን ለሚሰሙ እግዚአብሔርን እንደ ቃሉ ለሚከተሉ ሰዎች ነው። ለተመለሱ ልባችሁን መልሱ። ይሄ አንድ አስተያየት እሰጥቻለሁ። በክፍል ውስጥ እነዚህ ትዕዛዝ ወይም ልመናዎች ናቸው። ለህዝቡ ነው የቀረበው። ስሙኝ፣ ስሙኝ፣ ልባችሁን መልሱ፣ ልባችሁን መልሱ። ለምንድን ነው እንደዚህ ብሎ እግዚአብሔር የተናገረው? ብዙዎች የእስራኤል ቅሬታዎች ሆነው መቀጠል ሲገባቸው አሁንም ጣዖትን ለማምለክ ልባቸውን ወደ ጣዖት አምልኮ የሚያዘነብሉ ሰዎች ስለነበሩ ነው። በእውነተኛውና በሕያው እግዚአብሔር ላይ እምነታቸውን ከማድረግ ለሚንሸራተቱ ሰዎች ነው ስሙኝ፣ ተመለሱ፣ ተመለሱ፣ ተመለሱ እያለ ነው እግዚአብሔር እየተናገረ ያለው። ለተመለሱ፣ እግዚአብሔርን ለሚሰሙት፣ ልባቸውን ለሚመልሱት እዚህም ላይ እንደዚህ ጽፌያቸዋለሁ ወደ ወደሱ ለሚመጡት እግዚአብሔር ተሸካሚነቱን ረዳትነቱን የሚያሳይ የወደፊታቸውን ሁሉ በዋስትና የሚመራ አምላክ መሆኑን ነው የሚያሳየው እስከ ምን ድረስ እስከ ሽምግልና እስከ ሽበት የሚሸከም ሲሞቱም እንኳን መንግሥተ ሰማይ የሚያገባ አምላክ ነው እግዚአብሔር ይመስገን ይህንን ለመጨረስ ስመጣ ሌላም አንድ አረፍተ ነገር አስቀምጫለው። እግዚአብሔር ድሮም በብሉይ ኪዳን ሰዎችን ወደዚህና ወደዚያ ሃይማኖት ሂዱ ብሎ አላለም። የሃይማኖት ጉዳይ አይደለም። ጉዳዩ ምንድን ነው? ወደ እኔ ተመለሱ ነው። ስሙኝና ወደ ማ ተመለሱ? ወደ እኔ ተመለሱ ነው። ልባችሁን መልሱ፣ ወደ እኔ ንስሐ ግቡ ከተንሸራተታችሁበት መንገድ ወደ እኔ ተመለሱ። ወደዛ ሃይማኖት፣ ወደዛ ስብሰባ አይደለም ወደ እኔ፣ ወደ እኔ፣ ወደ ራሴ። ስለዚህ እኔ አንድ ነገር በድፍረት እናገራለሁ፣ ይሄ ስብሰባ ወደሱ የተመለስን ሰዎች ስብሰባ ነው። ክብር ለጌታችን ይሁን። በዚህ መሆን ለእኛ ታላቅ በረከት ነው። ሁሉን ቻዩን የምናይበትና የምናመልክበት ጊዜ ስለሚሆንልን ታላቅ እንክብካቤውን ለእኔና ለእናንተ ከማህፀን ጀምሮ ያሰበልን መሆኑን የሚያሳይ ነገር ነው። እግዚአብሔር የሚያድን አምላክ ነው። ኦ ወደ እግዚአብሔር መመለስ ደግሞም በሱ ብቻ መታመን እንዴት ድንቅ ነው! እንመነው፣ እንስማው፣ እንስማ፣ ወደ እሱ እንመለስ። ፍጻሜያችን ሁሉ የወደፊታችን ሁሉ ያማረ፣ በጣም አስደናቂ አመራር ያለበት እግዚአብሔር የሚከብርበት እኛም የምንደሰትበት ይሆናል። እግዚአብሔር ስለ ቅዱስ ቃሉ የተመሰገነ ይሁን። እግዚአብሔርን እናመሰግናለን። ቁጥር 16ን ዘምረን እንጨርሳለን። ቁጥር 16 ክብር ለኢየሱስ ይሁን።